የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሀረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የሀገሪቱ የመከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የሶማሌና የኦሮሚያ ክልል አመራሮች ተወካዮች በመድረኩ ላይ እርስ በርሳቸው ሲካሰሱም ተስተውለዋል ይለናል። የድሬዳዋ ዘጋቢያችን አዲስ ቸኮል ነው ያጠናቀረው። እነሆ የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ፣ የድሬዳዋ አስተዳደር ከንቲባ አቶ ኢብራሂም ኡስማን እንዲሁም የምስራቅ አረርጌ ና የሶማሌ ክልል አመራሮች በጋራ በመሩት መድረክ ላይ የምስራቅ እዝ ዘመቻ መምሪያ ኃላፊ የሆኑት ኮሎኔል መንገሻ ፋንታው በአካባቢው አሉ ያሏቸውን ቁልፍ ችግሮች ዘርዝረዋል። አጠቃላይ አሁን በቀጠና ያለው የጸጥታ ሁኔታ ምን ይመስላል ስንል የህግ የበላይነትን ለማረጋገጥ መንግስት፣ ህዝብ፣ መስተዳድርና የጸጥታ አካላት ተቀናጅተው ለመስራት ወቅታዊ የጋራ እቅድ አውጥተው የስራ ከተጀመረ ቆይቷል። ከውጤቱም አንጻር ሲለካ ግን በሚፈለገው ርቀት እየሄደ ባለመሆኑ ለዚህም ማሳያ በኦሮሚያ ክልል ምስራቅ ሐረርጌ በጭናክሰን፣ በባብሌ፣ በመዩ ሙልቄ፣ ቁምቢ፣ ቆምቢ፣ ጎሮጉቱ፣ ሜታ፣ ሚዳጋ ቶላ ወረዳዎች እንዲሁም በኢትዮጵያ ሶማሌ ክልል በፋፈም ዞን ቱሉ ጉሌድ፣ ደንደማት በኤረር ዞን ርቄ በሲቲ ወረዳዎች በሰው በጎሳ ግጭት በገር እና በጃር ሰው እንዲሁም በባብን የወረዳ ባህያ ጎሳዎች ተደጋጋሚ የሚከሰቱ ግጭቶች አሁን መልኩን እየቀየረ ይገኛል። በምዕራብ አረጌ ሙሰው፣ ቦርደዴ፣ ጎባ ወረዳዎች እና በኢትዮጵያ ሶማሌ ክልል በሲቲ ዞን ሀርዲን፣ ሙሉና ቢኪ ወረዳዎች በተመሳሳይ ግጭት የሚታይባቸው ቦታዎች ናቸው። በአፋር ክልል ዞን ሶስት ጎባሚ ወረዳ እንዲፎና ገዳማይቱ በኢሳና በአፋር ጎሳዎች መካከል እየተደረገ ያለው ግጭት የትራንስፖርት ፍሰቱ ላይ አሉታዊ ተጽዕኖ እያስከተለ ይገኛል። በአማራ ክልል በፋኖና በከሮዎች መካከል በተደጋጋሚ በህገወጥ በተደራጀ ቡድኖች ግጭት እየተከሰተ የሚገኝ ሲሆን በሰላማዊ ማዕረግ ህብረተሰብ ላይ ስጋት እያሳደረ ይገኛል። በድሬዳዋ መስተዳደር በመርካ ጀብዱ በጀልደስታ ክላስተር በገርባ አኖ ቀበሌ እና በጃርሶ ወረዳ ኦዳ ሙዳ እና ለጋማ ቀበሌዎች መካከል በኦሮሚያና በሶማሌ ጎሳዎች መካከል በሚፈጠሩ ግጭቶች በሰው ህይወትና ንብረት ላይ ጉዳት እያደረሰ ይገኛል። መነሻዎች የወሰን ይገባኛል፣ የግጦሽ መሬትና ውሀ ጥረት፣ ኮንትሮባንድና ድብቅ የፖለቲካ አጀንዳ ያላቸው አካላት የህግ የበላይነት እንዳይረጋገጥ የሚያሳድሩ ተጽዕኖ ነው ብለዋል። ኮሎኔሉ አክለውም በእነዚህ ችግሮች የተነሳ በምስራቅ ኢትዮጵያ ልዩ ልዩ ችግሮች ማጋጠማቸውን ተናግረዋል። ጸጥታውን ለማስከበር አስቀድሞም እንቅስቃሴ የነበረ ቢሆንም አፈጻጸሙ ደካማ በመሆኑ አሁንም ግጭቶች ማስቀረት እንዳልተቻለ በአርማያና ድሬዳ ዩኒቨርሲቲዎች ሰላማዊ የመማር ማስተማር وفي <applause> <applause> ተሰዋግሎ እንደነበረ በሀረርና ድሬዳዋ በፋኖና ቄሮ በሚል መካከል በህገ ወጥ በተደራጁ ቡድኖች የመንጋ ግጭቶች መከሰታቸውን ከካሳ ጋር በተያያዘ የሀረር ከተማ ነዋሪዎች ንጹህ የመጠጥ ውሃ እንዳያገኙ የቧንቧ መስመር የመስበር እንዲሁም ፖሊስ በቡድን በመከፈል ጸጥታ ከማስከበር ይልቅ የጸጥታ እንቅፋት መሆናቸው በህገ ወጥ የሚንቀሳቀሱ ግለሰቦች ላይ ህጋዊ እርምጃ መወሰድ አለመቻሉ ሃይማኖትን ሽፋን በማድረግ ለጸጥታ ስጋት ሊሆን የሚችሉ መልእክቶችን የማስተላለፍና የመሳሰሉ ችግሮች እየተስተዋሉ መሆኑ ኮረኔሉ ተናግረዋል። የኦሮሚያና ሶማሌ ክልል አመራሮች አንዱ በሌላው ላይ በርካታ ወቀሳዎችን ሲያቀርቡ ነበር። ሆኖም ውይይቱ ጸጥታን ከማስከበር ረገድ ሁሉም ጋር ክፍተት እንዳለ ከጋራ መግባባት ላይ የተደረሰበት ሆኗል። ውይይቱን ያጠቃለሉት ጄኔራል ዘውዱ በላይም መከላከያ፣ የድሬዳዋ ከንቲባ፣ የሀረሪ ጸጥታ ኃላፊ የኦሮሚያ ሶማሊያ አጓራባች ዞን አመራሮች በጋራ የሚመሩት አብይ ኮሚቴ እንዲሁም አጓራባች ወረዳዎች በጋራ የሚሰሩባቸው ንዑሳን ኮሚቴዎች እንዲዋቀሩ ከስምምነት ተደርሷል። በስምምነቱ መሰረት ዛሬና ነገ የጋራ አቅድ ተዘጋጅቶ በአፋጣኝ ወደ ስራ እንደሚገባ ነው ጀኔራል ዘውዶ የገለጹት። የጸጥታ ግብረ ኃይሉ ከሜሶ እስከ መልካ ጀብዱ ጸጥታን በበላይነት መቆጣጠርና በዚህ ክልል ውስጥ የታጠቁ ኃይሎች እንዳይንቀሳቀሱ ማድረግ፣ የኮንትሮባንድ ንግድ መከላከል፣ የየወረዳና ዞኖችን የጸጥታ አስከባሪዎች አፈጻጸም ማሻሻል፣ የንግድ ግንኙነቶችን ወደ ቀድሞ መመለስና ነጻ የሰዎች እንቅስቃሴ ማረጋገጥ፣ የተዘጉ መንገዶች ማስከፈት እንዲሁም ህገወጥ የጦር መሳሪያ ዝውውርን መከላከል ላይ ያተኮረ ይሆናል ተብሏል። በተያያዘም ለበርካቶች ሞት መንስኤ የነበረው በኦሮሚያ ክልል የጃርሶና በሶማሌ ክልል የገሪ ጎሳዎች ግጭትን ሊያስቀር የሚችል ስምምነት በሁለቱ የጎሳ መሪዎች መካከል ተደርሷል። በድሬዳዋ ከተማ በተዘጋጀው በዚህ መድረክ ላይ የተሳተፉ የሁለቱ ጎሳዎች መሪዎች በቀጣይ ግጭቱ ከተከሰተባቸው አካባቢዎች ወርደው እርቅ እንደሚፈጥሩና ግጭቱን ሲያባብሱ የነበሩትን ለህግ አሳልፈው እንደሚሰጡ ተናግረዋል። ለአሜሪካ ድምጽ ራዲዮ ላይ የተጠናቀረው ዘገባ አዲስ ቸኮል ድሬዳዋ